የዩናይትድ ስቴትስ የመጀመሪያዋ ሴት ምክትል ፕሬዝደንት ሲሆኑ የመጀመሪያ ወንድ እርሱ ባለስልጣኑ ያልሆነ አብሯቸው ዋይት ሀውስ መግባቱ ነው። የዩናይትድ ስቴትስ ፕሬዚደንት ቤተሰብ እንደ ልማድ ሆኖ የመጀመሪያ ቤተሰብ ፈርስት ፋሚሊ እየተባለ ይጠራል። የፕሬዝደንቱን ባለቤት የመጀመሪያ ወይም ቀዳሚት ሴት ወይም እመቤትም ይሆናሉ ፈርስት ሌዲ ተብላ ትጠራለች። ልጆቻቸውም የመጀመሪያ ልጆች ወይም ቀዳሚ ልጆች ፈርስት ችልድረን፣ ፈርስት ዳውተር፣ ፈርስት ሳን ይባላሉ። በፕሬዚደንቱ ቤት ውስጥ ያለው ሁሉ የመጀመሪያ ወይም ቀዳሚ ወይም ፈርስት የሚል ተቀጥላ ይሰጠዋል፣ የመሪው ቤተሰብ ነውና። ፕሬዚደንቱ ራሱም ቢሆን የመጀመሪያ ወንድ ወይም የመጀመሪያ ወይም ቀዳሚ ጌታ ወይም ፍርስት ማን ሊባል ይችላል። ውሻውም ወይም ውሻዎችም ቢኖሩ የመጀመሪያ ቀዳሚ ፍርስት ውሻ፣ ድመቷም እንዲሁ የመሪው ቤት ሁሉ ቀዳሚ ፍርስት ነው። በዩናይትድ ስቴትስ ዘልማድ በሕግ ወይም በወግ የሰፈረ ትእዛዝ የለም። ስለ ቀዳሚ ትመ ቤት ካነሳን ዘውዳዊ ሥርዓት ቢሆን እቴጌ እንዲሉ ነው። ይህንን ቀዳሚ ትመ ቤት ወይም ፍርስት ሌዲ ለመጀመሪያ ጊዜ የተጠቀሙ ማን እንደሆነ በውል የተቆረጠ አድራሻ የለም። ይሁን እንጂ ነገሩ ወደ አስራ ዘጠነኛው መቶ ክፍለ ዘመን አጋማሽ ይመዘዛል። የመጀመሪያው ቀዳሚት እመቤት የተጠቀሰው በ1849 ዓ ም 12ኛው ፕሬዚዳንት ዛካሪ ቴይለር ስለ ባለቤታቸው ዶሊ ማዲሰን ሐዘን በጻፉት መዘክር ላይ ነበር። ከዚያ በኋላም አልፎ አልፎም በኋላም እየተዘወተረ መጣና ዛሬ ዋይት ሀውስ ውስጥ የቀዳሚት እመቤት ጽህፈት ቤት የካልአይት እመቤት ቢሮ ከነማካሪዎቻቸውና አማካሪዎቻቸውና ከነ ቃል አቀባዮቻቸው እንዲኖሩ ተደርጓል። እስከ ዛሬ ግን የቀዳሚቷም ሆነ ተከታይቱ እመቤት ቢሮ ወንድ ገብቶበት አያውቅም። የዛሬ አራት ዓመት አርባ ሁለተኛው ፕሬዚደንት ቢል ክሊንተን ከደጁ ለትንሽ ተመልሰዋል። ሜላንያ ትራምፕ ቀድሞ ገቡና አስቀሯቸው። በእርግጥ ከዚያም በፊት ከጃን ማኬን ጋር የተወዳደሩት ሳራ ፐለን ባለቤትና እንዲሁም ደግሞ የዛሬ ሰላሳ ሰባት ዓመት ሌላ እጩ የካልአይቱ እመቤት ቢሮ ግን ዘንድሮ ለመጀመሪያ ጊዜ ተሰበረና ሰው ምን ብሎ እንደሚጠራው ግራ ገብቶታል። የካማላ ሐሪስ ባለቤት ዳግ ኤምሆፍ አሁን የቀደሟቸውን ቢሮ ተረክበዋል። እናም ለጊዜው ካልአይ ጌቶች እንበላቸውና በኋላ የሚሆነውን እናያለን። እንግሊዝኛው ላይ ብዙዎች አልተደላደሉም። ሰከንድ ማን፣ ሰከንድ ጀንትልማን፣ ሰከንድ ሃዝባንድ አልለየለትም። እስኪረጋ የኤምሆፍ ዋይትሃውስ መግባት በሌላ በኩልም አሜሪካ እዚህም እዚያም የምትታማበትን የጾታ እኩልነት ጉዳይም አጉልቶታል የሚሉም አሉ። ኤምሆፍ አይሁድም ናቸውና ዋና ወይም ምክትል ፕሬዚደንት ወይም የአንዳቸው ባለቤት ሆኖ ዋይት ሀውስ የገባ የመጀመሪያው አይሁድ ይሆናሉ አርባ ስድስቱም ፕሬዚደንቶችና ምክትሎቻቸው ክርስቲያን ናቸው ሀሪስ እና ኤምሆፍ የተገናኙት የዛሬ ስምንት ዓመት አካባቢ ነበር በአውሮፓ የዘመን አቆጣጠር በ2013 ዓመተ ምሕረት ከዚያም በአመቱ ትዳር ፈጸሙ ለሀሪስ የመጀመሪያ ለኤምሆፍ ሁለተኛ ጎጆ ሆነ ኤምሆፍ ከቀደሙ ባለቤታቸው ያፈሯቸው ልጆቻቸው ካማላ ሃሪስን ሞማላ እያሉ ይጠሯቸዋል። ሟም እማማ እና ካማላን አቆራኝተው ሞማላ ይሏቸዋል። እንግዲህ የመጀመሪያው ካልአይ ጌቶች ኤምሆፍ ዘ ፈርስት ሰኮንድ ጀንትልማን ስራቸውን ለቀው ዋይት ሃውስ ገብተዋል። ከእርሳቸው የቀደመ የልምድ ትውስታ ዋይት ሃውስ ውስጥ የለምና ምን ሥራና ፈተናዎች እንደሚገጥሟቸው ገና በውላ አያውቁትም። ታሪኩን እርሳቸው ይጽፉታል እንጂ